ये बाहल मध्रक በተለይ አንድ ከሆኑ በኋላ ያለው የኢኮኖሚያቸው እድገትና በዓለም ደረጃ ያላቸው ተሰሚነት ከሚያሳየው ነገር እነሱ ብቻ አይደለም፣ ኑሯቸው ሲያሻለው በሰላም መኖር የጀመሩት። እንዳውም የዓለም ስደተኛ በሙሉ ወዴት ነው አሁን መምጣት የሚፈልገው? ወደ ጀርመን ነው የሚመጡት። ከአፍሪካ ብቲ፣ ከአረብ ሀገር ብቲ፣ ከኤዥያ ብቲ፣ ሰው ሁሉ ወደ ጀርመን ነው የሚፈልገው። ለምን? ኢኮኖሚው ብቻ አይደለም ያደገው፣ ህብረተሰቡ ራሱ ያደገት ስለሆነ ጀርመን መጥቶ መኖር ነው የሚፈልጉት። ከቻይና ብቲ፣ ጀርመን መጥቶ መኖር ነው የሚፈልጉት። ከሌላው ለየት ያሉ ስለሆኑ ሰላምን የሚፈልጉ ናቸው። ጦርነትን የሚፈልጉ አይደሉም። ሁሉም ጋር ማማከል ይፈልጋሉ፣ ማስታረቅ ይፈልጋሉ። አንድ ሁኑ ነው የሚሉት። ይሄን እራሱ እዚያው እነ እንግሊዝ እንውጣ ሲሉ አውሮፓን እንኳን አንድ ለማድረግ ፊት ቆመው እየመሩ ያሉት ጀርመኖች ናቸው። ምክንያቱም የአንድነትን ጥቅም በራሳቸው ስላዩት ነው። ጥቅሙን ብቻ አይደለም ያዩት። አርባ ዓመት ደግሞ ተለያይቶ በነበረበት ጊዜ የመለያየትን ጉዳት ያዩትም እነሱ ናቸው። አቶ መስፍን አማሬ ይባላሉ። ከ30 ዓመት በፊት በምስራቅ ጀርመን የነፃ ትምህርት ዕድል አግኝተው የከፍተኛ ደረጃ ትምህርታቸውን ያጠናቀቁ ናቸው። ጀርመን ተከፍላ ሳለ በምስራቅ ጀርመን ኖረው ሁለቱ ጀርመኖችም ሲዋሃዱ በርሊን ላይ ሆነው ሁለቱ ጀርመኖች ተዋህደው 30 ዓመትን ካስቆጠሩ በኋላ የጀርመንን አንድነት፣ የፖለቲካ አካሄድ፣ የህዝቡን ምንነት፣ የባህሉን እንዴትነት ጠንቅቀው ያውቃሉ። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ጀርመናውያን በምስራቅና በምዕራብ የከፈላቸው ግንብ የተገረሰሰበት 30ኛ ዓመትን እያሰቡ ነው። የዛሬ 30 ዓመት በጎርጎሮሳውያኑ ህዳር 9 ኖቨምበር 9 ግንቡ የተገረሰሰበት ታሪካዊ ቀን ነው። በዛ ላይ እንደገና ደግሞ የጦርነትንም ደግሞ ጉዳት አይተዋል። ይህ ህዝብ በጣም በጣም በጦርነት ተወርቶ አገራቸው ድምጥ ማጡ ጠፍታ ነበረ። በሀያላን ሀገሮች በጀት ተደብድቦ ምን ብለው ያም ብቻ ሳይሆን ከዛም አልፍ ስትጅ ደግሞ በሂትለር የራሳቸው ሰው ማለት ነው በራሳቸው ሰው ነው ያን ጊዜ ጦርነት የተጀመረው፣ ሌሎችን መጉዳት የጀመሩት እና በሌሎች ላይ ክፉ ማሰብ፣ ሌሎችን ለመጉዳት ማሰብ መጨረሻ ላይ መዘዙ ለራስ መሆኑንም ደግሞ አይተው ተምረዋል። ይህንን ነው ማስተማር የሚፈልጉት ለሌላው ዓለም ሌሎችን አትንኩ፣ ከሌሎች ጋር በፍቅር ኑሩ አለም ትበቃናለች ትለውላችንም እያሉ እያስተማሩ አድገው ከፍ ብለው አሁን ሌላ ሰው ወደ እነሱ መምጣት ጀመረ። ባለፉት አምስት ዓመታት አራት ሚሊዮን አካባቢ ስደተኛ የመጣበት ሀገር ቢሆን ጀርመን የትም ሀገር የለም ሌላ ሀገር። ይሄ የሚያሳየው አንድነት እንዴት አድርገው ከፍ እንደሚያደርግ በአለም ህዝብ አይን ራሱ የሚታይበትም ነገር ይመስለኛል። በዛሬው ዝግጅታችን ጀርመንን በሁለት ርዕዮተ ዓለም የከፈለው ግንብ የተገረሰሰበትን ሰላሳኛ ዓመት በማስመልከት የቀድሞ የምስራቅ ጀርመን ኢትዮጵያውያን ተማሪዎችን የጀርመንን አንድነትና መከፋፈል ልዩነት ተሞክሮ እንዲያጫወቱን ጋብዘናል። በሁለተኛው የዓለም ጦርነት ወቅት ከመሃል አውሮፓ የተነሳው የሂትለር ጦር ራሽያ፣ ፈረንሳይ፣ ብሪታንያን ጨምሮ አውሮጳን ሁሉ ለመግዛት ሲነሳ ከምስራቅ አውሮፓ በኩል በናዚ ጦር ላይ ድል የተቀዳጀው የሶቪየት ህብረት ጦር ምስራቅ ጀርመንን ተቆጣጠረ። ከሰሜን ከደቡብና፣ ከምዕራብ ጀርመን የዩናይትድ ስቴትስ፣ የብሪታንያ፣ የፈረንሳይና የተባባሪዎቻቸው ሀገራት ጦሮች የናዚ ጦርን እየገፉ በርሊን ላይ ያንበረከኩት። የዚያን ጊዜዎቹ ሀያላን መንግስታት ጦራቸው ወደ ጀርመን ዘልቆ የገባበትንና የናዚ ጦርን የወጋበትን ግዛት ተቆጣጠሩ። የምስራቅ ጀርመንን የተቆጣጠረው የሶሻሊስት ርዕዮተ ዓለምን የሚያራምደው የሶቪየት ህብረት መንግስት ብቻውን ምስራቅ ጀርመንን ሲቆጣጠር፣ የካፒታሊስት ርዕዮተ ዓለምን የሚያራምዱት በዩናይትድ ስቴትስ የሚመሩት መንግስታት በጋራ ምዕራብ ጀርመንን በመቆጣጠር ምዕራብ ጀርመንን መምራት ጀመሩ። ጀርመን በሁለት ሪዮት ዓለም ተከፍላ ምዕራብና ምስራቅ ጀርመን ተብላ በግንብ ታጥራ ዘለቀች። የዛሬ 30 ዓመት ይህ ከፋፋይ ግንብ ተገርስሶ በምስራቅና በምዕራብ ጀርመን ተከፍሎ ይኖር የነበረው ህዝብ አንድነትን አግኝቶ በኢኮኖሚ፣ በቴክኖሎጂ እና በእድገት ጀርመንን መስርተው ሀገራቸው ከዓለም ቀዳሚ ሀገራት አንዷ እንድትሆን አድርገዋል። ዛሬ ጀርመናውያን ለሀገራቸው አንድነት ብቻ ሳይሆን አውሮጳንም አንድ ለማድረግ በሚያደርጉት ጥረት ቀዳሚውን ስፍራ ይዘው ይገኛሉ። በምስራቅ ጀርመን ተማሪ የነበሩት አቶ መስፍን አማረ በምስራቅ ጀርመን ይኖር የነበረው ህዝብ የጀርመንን አንድነት እጅግ ይፈልግ ነበር። መንግስቱም ቢሆን ተገዶ ነው እንጂ አንድነትን ይሻ ነበር ሲሉ እንዲህ ያስታውሳሉ። ያል እነሱ ያን የተለያዩትም እንለያይ ተባብሎ ሳይሆን በጦርነቱ ምክንያት ነው እና አርባ ዓመት ሙሉ ለመገናኘት አንድ ላይ ለመሆን ነበረ ጥረታቸው የነበረው። በዚህ በቀዝቃዛ ጦርነት ጊዜ ግን የነበሩት ራሽያ እና አሜሪካ አዞ ራሽያ በተለይ አትፈልግም ነበር። ተለያይቶ እንዲኖሩ ነበር የምትፈልገው። ግን መጨረሻ ላይ ህዝቡ እንዴት አድርጎ እንዳሸነፈና ወደ አንድነት እንደመ እነሱ እንለያይ ብለው አይደለም የተለያዩት ሲለያዩም የነበረው የፖለቲካ እንትን ና የያላኑ ሀገራት አለመስማማት ነው። ጀርመን እንድትከፋፈል ያደረገው ያኔ በጦርነት መጨረሻ ላይ ግን አርባ አመት ፈጀባቸው። እንደገና ተገናኘ አሁን ያለውን ቲል አንድነታቸው ላይ እየሰሩ ነው ያሉት። ነገር ግን አሁን ያለው ጄኔሬሽን አሁን ብጠይቂያቸው ስለ ድሮ ነገር አያውቁም፣ ምክንያቱም አንድ ሆነዋል። ኢኮኖሚካሊ ያላቸው ጥንካሬ አውሮፓንና በዓለም ደረጃ ትልቅ ሀይል እንዳላቸው ይህ ሁሉ ነው ከአንድ ከመሆናቸው የተነሳ ነው። እና የአሁኑን ኑሯቸውን ስታስተያዩ ያኔ የነበረው ኑሮ እና አሁን የነበረው ኑሮ እኔ በሁለቱም ውስጥ ነው ኑሮ ስላየሁት፣ የሰማይ እና የምድር ልዩነት ነው። ያ ማለት አሁን ምሳሌ ጀርመን ውስጥ ወይም እንደዚህ ሁሉም ቦታ በኢኮኖሚ አድጓል ለማለት ሳይሆን፣ ነገር ግን አብዛኛው ቦታ ላይ ያለው ኢኮኖሚ ኑሮ ምንም አይወዳደርም ጭራሽ እና ይሄ ከዚህ ብዙ እኛም ትምህርት መውሰድ እንችላለን። አንድነት ምን ያህል እንደሚያጠነክር ማለት ነው። ጀርመኖች የተለያዩት ከሁለተኛው የዓለም ጦርነት ወዲህ ነው አይደል? ከሁለተኛው ዓለም ጦርነት በኋላ ነው የተለያዩት፣ እንጂ ከዛ በፊት አንድ ላይ ነበሩ፣ አንድ ሀገር ነበሩ። እና ሁለተኛው ዓለም ጦርነት ጊዜ ሂትለር ብዙ አውሮፓንም እስከ ራሽያ ድረስ ሄዶ በምዕራብም ወደ እስከ ፈረንሳይ ሄዶ አውሮፓን ሁሉ ገዛለሁ ብሎ ባለበት ጊዜ የእንግሊዞችንም ጭምር ነው የመጣው። ያን ጊዜ ፈረንሳይ፣ እንግሊዝ፣ አሜሪካ እንዲሁም ደግሞ ራሽያኖችም ከዚህ ከምስራቁ በኩል ጀርመንን መምታት ጀመሩ። መምታት ጀመሩ። ራሽያዎች ከምስራቅ በኩል መጡና በርሊን አካባቢ ሲደርሱ ቆሙ። የምስራቁን የጀርመን ክፍል ያዙና ቆሙ። አሜሪካኖች ከደቡብ በኩል መጡ። እንግሊዞች ከሰሜን በኩል፣ ፈረንሳዎች ከምዕራብ በኩል መጡና ጨረሻ ላይ የጀርመን መንግስት የሂትለር ወታደሮች እጃቸውን ሰጡ ማለት ነው። ይሄ ከሆነ በኋላ ሁሉም ሀገሮች እነዚህ የሀያላን መንግስታት የያዙትን መሬት እንደያዙ ቆዩ እና ራሽያም የራስዋን ምስራቅ ጀርመን ብላ ያዘች አሜሪካኖቹም አንዱን ክፍል ያዙ፣ ፈረንሳይም አንዱን ክፍል እንግሊዞችም አንዱን ክፍል ይዘው የራሳቸው ዞን አድርገው ያዙት። በኋላ ላይ ከአንድ ከሁለት ዓመት በኋላ የምዕራቦቹ ሀገሮች ፈረንሳይ፣ እንግሊዝና አሜሪካ አንድ ላይ ሆነው ምዕራብ ጀርመን የምትባለውን ሀገር ሲመሰርቱ ራሽያ ደግሞ የራሷን ፓርቲ ይዛ ምስራቅ ጀርመን ብላ ሀገር ተመሰረተ ማለት ነው እና በተጨማሪ የምናደረጉ በርሊን ዋና ከተማ የድሮ ዋና ከተማ ስለነበር የሂትለርም ጊዜ ዋና ከተማ ስለነበር በርሊን ከተማን ለአራት ከፈሏል። ለነዚህ ለአራቱ ሀያላን መንግስታት ከፈሏት እና አንዱን የምስራቁን ፓርት የምስራቁን ክፍል ራሽያ ወሰደች። የምዕራቡን ክፍል ሶስቱ ፈረንሳይ፣ እንግሊዝ እና አሜሪካ ተከፋፍለው ወሰዱት እና ልክ በአገር እንዳደረጉት ልክ የፈረንሳይ የአሜሪካና የእንግሊዙ ክፍል አንድ ከተማ ሆኖ ምዕራብ በርሊን ተብሎ መኖር ጀመረ። የምስራቁ ክፍል ደግሞ ምስራቅ በርሊን ተብሎ ምስራቅ ጀርመን ዋና ከተማ ሆኖ መኖር ጀመረ እና መከፋፈሉ የመጣው ሁለተኛ ዓለም ጦርነት በኋላ ነው። ጠቅላላ ለአርባ ዓመት ነው ተለያይተው የነበሩት። ሌላው የቀድሞ የምስራቅ ጀርመን ተማሪ አቶ መኮንን ሽፈራው ይባላሉ። በጎርጎሮሳውያኑ 2010 ዓ.ም የጀርመን መንግስት በጀርመን ሀገር ድርጅት አቋቁመው የውጭ ሀገር ዜጎች ከሀገሪቱ ሕዝብና ባህል ጋር ተዋህደው እንዲኖሩ ባደረጉት ጥረት ከመራይተ መንግስት አንጌላ ሜርክል ጽህፈት ቤት የክብር ሜዳሊያ ተሸልመዋል። አቶ መኮንን ጀርመን ለሁለት ተከፍላ ሳለ በቀድሞ ምስራቅ ጀርመን የትምህርት እድል አግኝተው ነው ወደ ጀርመን የመጡት የዛሬ 30 ዓመት። ጀርመንን ለሁለት የከፈለው ግንብ ሲገረሰስም አይተዋል። ውህደቱ ለጀርመናውያን አንድነት፣ ኃይል፣ ብልጽግናና ክብርን እንዳመጣላቸውም ይመሰክራሉ። ያኔ በሶሻሊዝም እና በካፒታሊዝም መካከል የነበረው ትልቁ ልዩነት የምስራቆቹንና ምዕራቦቹን እንደ ጠላት እንዲታያዩ ያደርጋቸው ነበር። አንድ ህብረተሰብ ነበሩ። አንድ ታሪክ ያላቸው ሰዎች ነበሩ። አንድ ባህል የነበራቸው፣ አንድ ቋንቋ ያላቸው ህብረተሰብ ነበሩ እና እነዚህ በአይዲዮሎጂው ምክንያት፣ በፖለቲካው ምክንያት በጣም እንደ ጠላት ይተያዩ ነበር አንዱ አንዱን ያሰልለው ነበር። ያ በዚያን ጊዜ የነበረ ታሪክ ነው። ከተደባለቁ በኋላ ግን መደባለቅን ይፈልጉ የነበሩት ህዝቦች በተወሰኑ የፖለቲካ ኃይሎች ተጠምደው ተይዘው በተለይ በምስራቁ በኩል ከህዝቡ ጋር እንዳይገናኙ ተደርገው ነበር። አቶ መኮንን ይህ ውህደት ለምስራቁም ሆነ ለምዕራቡ ጀርመን ያመጣው ፋይዳ አለ ይላሉ። ለምስራቁ በጣም ትልቅ እድገትን አምጥቶለታል። ለምዕራቦቹም እንደውም ኢኮኖሚያቸው ቀድሞም ያደገ ቢሆንም የበለጠ እንዲያደርግ አድርጎታል። ኢቭን ሌላ ቀርቶ አውሮፓ በአሁኑ ጊዜ ግሎባላይዜሽን በሚለው አስተሳሰብ መንገዳቸውን ከፍተው የሚገናኙበት የሚዋሃዱበት ጊዜ የሆነ እድገታቸውን ደግሞ ከሌላው ኮንቲኔንት የበለጠ አሳድገው ለማየት ለማሳየት እየሞከሩ ባሉበት ወቅት መለያየት በአሁኑ ጊዜ በጣም አደጋ ነው የሚያመጣ ነገር። እና ስለዚህ አንድነት እየፈጠሩ ነው የሚሄዱት። ኢቭን ሌላ ቀርቶ በባህልም በቋንቋም በፖለቲካውም ቢሆን የማይገናኙ ሀገሮች በኢኮኖሚ አንድ ሆነን አንድ ሆነን ያለንበትን አውሮፓን ማሳደግ አለብን የሚሉት ቦታ እየደረሱ ነው። እኛ የእኛን ሀገር ስናየው መቼም አንዳንድ ጊዜ ታሪክ ያስተምረናል፣ ከታሪክ መማር እንችላለን። በታሪክ ግን ታሪክን እያነሳን እየጣል የምንጣላበት ጊዜ ከሆነ ለእድገታችንም ሆነ ለራሳችንም ሆነ ለሕይወታችንም፣ ለልጆቻችንም፣ ለመጪው ትውልድ በአጠቃላይ በጣም አስቀያሚ ነው የሚሆን። ምንም ለሀገራችን የሚጠቅማት ነገር አይሆንም። ኢትዮጵያ ብዙ ጠላቶችን አብረው ተባብረው አንድ ሆነው ነው ሲያሸንፉ ሲያስወጡ ሲያባረሩ እስካሁን ድረስ ነጻነቷን ጠብቃ አይኖረችው እና እኔ ብችም በጣም ተሰምቶኛል፣ በጣም ተሰምቶኛል። እኔ ያለሁት እዚህ ነው። በእርግጥ እኔ በትውልድ ኢትዮጵያዊ ነኝ፣ ወረቀቴ ግን ያው የጀርመን ነው። ቢሆንም ያደኩበት ሀገሬ የተወለድኩበት ሀገሬ ብዬ የምለው ኢትዮጵያን እስቲ እንግዲህ አቶ መኮንን ከጀርመን መንግስት ከመራይተ መንግስት አንጌላ ሜርክል ስላገኙት ሽልማት አጫውቱን። እኔ እንግዲህ ከሀያ ሰባት አመት በላይ ነው ድርጅቴን አቋቁሜ እየሰራው ያለው ከአንድ አስር አመት በኋላ ድርጅቴን መጥተው ከጎበኙ በኋላ የሚሰጠውን ትምህርት ካዩ በኋላ ይዘቱን ካዩ በኋላ ከመረመሩ በኋላ ኢንቴግሬሽን በጣም እስካሁን ድረስ የእኛ መስሪያ ቤት ለሰራው ትልቅ ውለታ ነው በሚል ከመንግስት የተሰጠ ሽልማት ነው። አዎ መስሪያ ቤቴ ላደረገው አስተዋጽኦ ነው። ወይም ደግሞ እኔ ከዛን ጊዜ ጀምሮ በተለይ ዘረኝነትን በሚመለከት ትልቅ ትምህርት እየሰጠን ስለሆነ ለተማሪዎች፣ ለአስተማሪዎች፣ ለመዋለ ሕጻናት ለአስተማሪዎቹ፣ ለነሱ የምንሰጠው ትምህርት ይዘቱ ትልቅ አስተዋጽኦ እንደሚያደርግ ስለታመነበት ይህንን ሽልማት ላገኝ ችያለሁ። አቶ መስፍን አማረ በበኩላቸው የጀርመኖች ውህደት በጣም ጥቂት ለሆኑት የምስራቅ ጀርመን ነዋሪዎች ቅሬታን ቢፈጥርም በአጠቃላይ ግን ኑሯቸው እንደተለወጠ ይናገራሉ። ጠቅላላ ያላቸው አይዲዮሎጂ ሁሉ መጥቶ ሲመታባቸው ችግር ውስጥ የገቡ ሰዎች ይኖራሉ እና እስከ ተወሰነ ደረጃ ድረስ የድሮ ይሻል ነበረ የሚሉ እና የድሮም የምስራቅ ጀርመኑም አንዳንድ በተለይ ሶሻል የሆኑ ክፍሎች ላይ ጥቅም ነበረው። ለምሳሌ ያለ ህጻናት መዋያም በሚመለከት የሴቶችን መብት በሚመለከት የመሳሰሉት ላይ በጣም ሄደው ነበር፣ በጣም ያደጉ ነበሩ ወይ በጣም ሞደርን ነበሩ ማለት ይቻላል። ከምዕራቡ ሴቶች ልጅ ከወለዱ በኋላ ቢዘገ ቢዘገይ ከአንድ ዓመት በኋላ ስራ ያገኙ ነበር። እና ከይሄ ከምዕራቡ ይሻል ይላል። ብዙ ብዙ ሴቶች እንደዛ የሚፈልጉ አሉ። ስርአት ስራ መጀመር የሚፈልጉ ራሳቸው መቻል የሚፈልጉ እና ይሄ በምስራቅ ጀርመን ውስጥ ቀለል ያለ ነበረ ያንን ለማድረግ። በምዕራብ ጀርመኑ ይሄ ትንሽ አስቸጋሪ ነበረ እና ከዛ ከዛ አንፃር አንዳንድ ዳርቶች ላይ ምስራቅ ጀርመኑ የተሻለ ነው የሚባልባቸው ቦታዎች ነበሩ። በተረፈ ግን በአጠቃላይ ስዕሉ ሲታይ መደባለቃቸው ኑሯቸውን ለውጦታል። ዲሞክራሲ ነፃነት ማግኘታቸው፣ የተሻለ ስራ ማግኘታቸው፣ ኑሯቸው የተሻሻለ መሆኑ፣ እንደፈለጋቸው ደግሞ ከአንድ ሀገር ወደ አንድ ሀገር መንቀሳቀስ መቻላቸው፣ በተለይ ምስራቆቹ። ከዛ ከዛ አንጻር ስታዩ ድሮ የነበረው ኑሮ እና አሁን የነበረው ድሮ አይገናኝም። በተለይ ለምስራቅ ጀርመኖቹ የተሻለን የሆነላቸው፣ ምክንያቱም ትንሽ ስለነበሩ ያኔ አስራ ስምንት ሚሊዮን አካባቢ ነበሩ። እና አስራ ስምንት ሚሊዮን ከመሆኑ ይልቅ ሰማኒያ አምስት ሚሊዮን መሆን በጣም የተሻለ ነው። በተረፍ የአይነ የመጣው አብዮት የመጣባቸውም ሰዎች አሉ። ለአብዛኛው ህዝብ የመጣለት ቢሆንም አብዮቱ የመጣባቸው ሰዎች ቅሬታ ማንሳታቸው አይቀርም። እንደው በኢትዮጵያ ግን መለያየትን የብሔር ልዩነትን ማንሳት እየተለመደ ሆኗል። እንደው የጀርመን ውህደት ሰላሳኛ ዓመትን ስናስብ የሀገሪቱን የእድገት ደረጃ በአውሮጳም ብሎም በዓለም ምጣኔ ሀብት መዘርዝር ቀዳሚዋ መሆኗን ስናይ ምን ልንማር ምን ልናይ ይገባል? ይላሉ እንግዲህ እንደዚህ የመንደር የመንደር ፖለቲካ እዚህ የለም። ሁዚህ በተለይ እዚያው ጀርመን ሀገር የሚያስቡት ነገር በሙሉ በጣም በትልቅ ነው የሚያስቡት። እነሱ እኮ ከጀርመንን አንድ ማድረግ ብቻ ሳይሆን አውሮፓን አንድ ወደ ማድረግ ዋናውን ትልቅ ሮል ሊጫወቱ የነበሩት ጀርመኖች ናቸው። ምክንያቱም በአንድነትና ትልቅ በመሆን ያለው ጥቅም እንጂ ጉዳቱ አይታይም። ያ ማለት አሰራር ላይ አንዳንድ አካሄዶች ላይ መስተካከል ያለባቸው ነገሮች እንዳሉ ግልጽ ነው። ነገር ግን በመሰረቱ ትንሽ ከመሆን ትልቅ መሆን ይሻላል ለኢኮኖሚውም ለኑሮም፣ ለወደፊትም፣ ለልጆቻችንም የልጆቻችንን አመለካከት በመንደር ይዞ ከመቆየት አእምሯቸው አልፎ ሄዶ ከምስራቅ ጀርመን ወይ ምዕራብ ጀርመን ከማለት አልፎ ሙሉ ጀርመን ጀርመን ከማለት አልፎ ሙሉ አውሮፓ አውሮፓ ከማለት አልፎ ዓለምን የሚያስቡበት ጊዜ ነው ያለው። በጣም ብዙ ይጓዛሉ። ልጆቻቸው እዚህ ብቻ አይደለም የሚማሩት። አንድ አመት እዚህ ተምረው ሌላኛው አመት ሌላ ሀገር ነው የሚሄዱት። ምክንያቱም ዓለም አሁን ትንሽ ሆናለች፣ ራሷ እንኳን ራሳችን አሳንሰናት ቀርቶ ማለት ነው። እና ኢትዮጵያ ቢሆን ይሄ በዘር መከፋፈል፣ በአካባቢ መከፋፈል ምንም የሚጠቅመው ነገር የለም። ሁላችንም አንድ ላይ በምንሆንበት ጊዜ ነው ኃይል የሚኖረን። ያ ማለት የትንንሽ ሕዝቦች የትንንሽ ሰዎች መብት አይጠበቅም አይደለም። የእያንዳንዱ ግለሰብ መብት መጠበቅ አለበት። ታች ወርዶ ወይ የዘር መብት ሳይሆን ማለት ነው። ከዛም በሰው ወርዶ የግለሰብ መብት ነው መጠበቅ ያለበት። የግለሰብ መብት ከተጠበቀ ሕዝብ መብት ተጠብቋል ማለት ነው፣ በሌላ አነጋገር እና ሰዎች ማሰብ ያለባቸው አንድ ስንሆን ነው ትልቅ የምንሆነው፣ የተሻለ ኑሮ የምንኖረው፣ ለልጆቻችን ደግሞ የተሻለ የወደፊት ማንነት የምንሰጣቸው በአንድነት ስንሆን ነው። ስለዚህ ከመንደር አስተሳሰብ እንውጣና ቢያንስ እንኳን ወደ ሀገር አስተሳሰብ እንሄድ። ያን ካደረግን ለሁላችን መልካም ይሆናል የሚል ሀሳብ አለኝ። አድማጮች፣ ቃለ ምልልስ የሰጡንን በዶይቼ ቬለ ዲደብሊው ስም እያመሰገንኩ እዚህ ላይ መሰናዶዬን አጠናቅቃለሁ። አዜብ ታደሰ ነኝ። الى ينشت... ايش <applause>